ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሽዘ ከዚህ ቀደም በኢትዮጵያ ፓርላማ ፊት ቀርቤ ኢትዮጵያ ላሉ ወንድሞቻችን ያስተላለፍኩትን መልዕክት አሁንም በድጋሚ አረጋግጣለሁ። ለፓርላማው ስናገር ሁለት አማራጮች እንዳሉን ተናግሬ ነበር። አንድም ትብብር፣ አንድም ግጭት። እኛ ትብብርን መርጠናል። ግብፅ ለተቃዋሚዎች ፈጽማ ድጋፍ ሰጥታ እንደማታውቅና በኢትዮጵያ ላይም ምንም ዓይነት ሴራ እንደማትሸርብ አረጋግጣለሁ። የግብፅ ፕሬዝዳንት አብድልፈታህ ኤልሲሲ የሀገራቸው መንግስት ከኢትዮጵያ ተቃውሞ ጀርባ አሉ ሲሉ የኢትዮጵያ መንግስት ሙላቱ ተሾመ ፕሬዝዳንቱ ማለት ነው ያሰሙትን ክስ በማስተባበል ከተናገሩት የተቀነጨበ ነው። በዜናና በአብይ ርዕስ ዝርዝር እንመለስበታለን። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ አርብ ጥቅምት 4 ቀን 2009 ዓ ም ፕሮግራም የምናስተናግዳችሁ እኔ አዲሱ አበበና ሰለሞን ክፍሌ እንሆናለን። ንጉሱ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ያለም ዜና ቀደም ሲል እንደገለጽነው ኢትዮጵያ ውስጥ በሚካሄደው እንቅስቃሴ አገራቸው የትኛውም ተቃዋሚ ደግፋ እንደማታውቅ የግብፁ ፕሬዚዳንት አብደል ፋታህ ኤልሲሲ አስታውቀዋል። ፕሬዚዳንት ኤልሲሲ ለአንድ የአገራቸው ቴሌቪዥን በሰጡት መግለጫ አገራቸው በኢትዮጵያ ላይ አንዳችም ሴራ እንደማትሸርብ ተናግረዋል። ፕሬዚዳንቱ በማከልም ለኢትዮጵያውያን ወንድሞቻችን ፓርላማቸው ፊት ቀርቤ በሰጠሁት ቃል እኛ ከግጭት ይልቅ መተባበርን መምረጣችንን እንደ መግለጤ ሁሉ ዛሬም ይህንኑ አረጋግጣለሁ ብለዋል በዚሁ ትናንት ሐሙስ በሰጡት መግለጫ። በሌላ በኩል ደግሞ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አዳባ ዛሬ ለቪኦኤ በሰጡት ቃል የኢትዮጵያ ችግር በራሱ በድርጅቱ የተፈጠረ መሆኑን ኢህአዴግ ራሱ በቅርብ ማመኑንና ጣታችንን ወደ ሌላ ከመቀሰር ራሳችንን መቀየር አለብን። ራሳችን ነን በህዝብ ዘንድ ተቀባይነት ያጣ ነው ብሎ ተናግሮ እንደነበር አስታውሰው፣ ኦነግ ከግብፅ መንግስት ጋር የፈጠረው ምንም አይነት ግንኙነት እንደሌለ ገልጠዋል። የኦሮሚያ ሚዲያ ኔትወርክ የሚባለው መገናኛ ብዙሀን ስራ አስኪያጅ አቶ ጃዋር መሐመድ በበኩሉ በእንቅስቃሴው ውስጥ እርሱ ያለው ሚና እንደ አንድ የኦሮሞ ወጣት ምክር የመስጠት ኦሮሚያ ውስጥ የሚካሄዱ የሰብአዊ መብቶች ረገጣዎችን የማጋለጥ ለዓለም መገናኛ ብዙሀን የማሳወቅ መሆኑን ገልጠው የኦሮሞ ህዝብ ትግል በመሬት ባለቤትነትና በመሳሰሉት የሀገር ውስጥ ጉዳዮች ላይ የተመሰረተ መሆኑንም አመልክቷል። የኢትዮጵያ ፕሬዝዳንት ሙላቱ ተሾመ ሰሞኑን ለፓርላማቸው ባደረጉት የመክፈቻ ንግግር ከኦነግና ከግንቦት ሰባት በተጨማሪ የግብፅ የመንግስት ተቋማት ውጥረቱን በማባባስ እንደከሷቸው ይታወሳል። ቅድም እንዳልነው በእለቱ አብይ ርዕስ ዘገባ ይኖረናል። የደቡብ ሱዳኑ የቀድሞ ምክትል ፕሬዚደንትና ተቃዋሚ መሪ ሪክ ማቻር ንቅናቄያቸውን ወደ ጦርነት መውሰድ እንደማይፈልጉ ይሁንና ሰላምና ስምምነት ካልተደረሰ ውጊያ መግጠማቸው እንደማይቀር አስጠንቅቀዋል። የተቃዋሚው የሱዳን ህዝብ ነጻነት ንቅናቄ ኤስፒኤልኤም መሪ ማቻር ለቪኦኤ ትናንት ሐሙስ፣ በሰጡት ቃል በሱዳኑ ፕሬዝደንት ሳልቫኪር ላይ ከፍተኛ ዘመቻ ለማድረግ ንቅናቄያቸው ኃይሉን እያደራጀ እንደሆነ ገልጸዋል። ከዚሁ ጋር ግን እንደ አውሮፓን ዘመን አቆጣጠር ባለፈው ነሐሴ 2015 ዓ ም በንቅናቄያቸው ኤስፒኤልኤም እና በሱዳን መንግሥት መካከል የተደረሰውን የሰላም ስምምነት ማደስ እንደሚፈልጉ አመልክተዋል። ስምምነቱን የደገፉት ሦስቱ ጣምራ አገሮች ዩናይትድ ስቴትስ፣ ብሪቴንና ኖርዌይ የደቡብ ሱዳንን የፖለቲካ ፓርቲዎች አስቸኳይ ስብሰባ ጠርተው ሲያበቁ ሀገሪቱ ውስጥ ያለውን ውጊያ አለመረጋጋትና የፖለቲካ ምስቅልቅል አስመልክተው ሊወያዩ እንደሚገባም ማቻር አሳስበዋል። ይህ በእንዲህ እንዳለ ማቻር ከደቡብ አፍሪካ ከቪኦኤው የደቡብ ሱዳን ፕሮግራም ጋር የስልክ ውይይት አድርገዋል። ማቻር ወደ ደቡብ አፍሪካ የሄዱት ለሕክምና መሆኑ ከመገለጹ በቀር ህመማቸው ምን እንደሆነ አልታወቀም። የተባበሩት መንግስታት ድርጅት የቀድሞ ሰሌካ ተዋጊዎች ማዕከላዊ አፍሪካ ሪፐብሊክ ውስጥ ያደረሷቸውን ጥቃቶች እያወገዙ ናቸው። ሁከቱ እንዳይባባስ ለማገድም ተዋጊዎች ጥቃት ማድረሳቸውን እንዲያቆሙ ጥሪ አስተላልፈዋል። ሊሳ ሽላይን ለቪኦኤ ከጄኔቭ የላከቸው አጭር ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። በማዕከላዊ አፍሪካ ሪፑብሊክ በእስልምና እምነት ተከታዮቹ የቀድሞዎቹ ሴሌካ ተዋጊዎችና በጸረ ባላካ ክርስቲያኖች ሚሊሻ መካከል ካለፈው መስከረም 2 ቀን 2009 ዓ ም ጀምሮ ውጥረቱ እያደገ መጥቷል። ለዚያ ምክንያቱም የቀድሞው ሴለካ ተዋጊዎች በሀገሪቱ ሰሜናዊ ክፍል በምትገኘው ካጋ ባንዶሮ ከተማ የሴሌካ ተዋጊዎች በአንድ ሆስፒታል ውስጥ ገብተው ለአንድ የቆሰለ አባላቸው የሕክምና እርዳታ እንዲሰጥ ከጠየቁ በኋላ ነው። ቀደም ባለው ወርም በሲቪሎች ላይ ጥቃት ማድረስን እንዲሁም በሰብአዊ እርዳታ ሠራተኞች ላይ ዐመፃ ማካሄድን ጨምሮ ገና እልባት ያላገኙ ክስተቶች መኖራቸው ተገልጿል። ከሁሉ የከፋው ግን ከትላንት በስቲያ ረቡዕ የደረሰው ነው ሲል የተባበሩት መንግሥታት የሰብአዊ እርዳታ ቢሮ አስታውቋል። የመሥሪያ ቤቱ ቃል አቀባይ ራቪና ሻምዳን ሳኒ ሲናገሩ በመቶዎች የሚቆጠሩ የቀድሞ ሴሌካ ተዋጊዎች የዓለሙ ድርጅት ለሀገር ውስጥ ተፈናቃዮች መጠለያ እንዲሆን ያቋቋመውን ካምፕና በሰላም አስከባሪ ኃይሎች የሚካሄድ ጽሕፈት ቤት አጥቅተዋል ብለዋል። ይህ ድንገት እያደገ የመጣ ሁከት ቀደም ሲል ከነበሩት የጸጥታና ሰላም ቀናት አንጻር ሲታይ በጣም አእምሮን ያስጨንቃል። ለዚህም ነው የታጠቀው ቡድን ጥቃት ማድረሱን አሁኑኑ እንዲያቆም የምንጠይቀው። ሁኔታው እንዳይባባስና ወደ ክብ ጠረጴዛው የሰላም ድርድር ፈጥነው እንዲመለሱም የምንጠይቀው ለዚህ ነው። ቃል አቀባይዋ ለቪኦኤ አክለው እንደገለጹትም በጥቃቱ ሰላሳ ሰዎች ተገድለዋል፣ አስራ ስምንት ሲቪሎች፣ አስራ ሁለቱ ደግሞ ተዋጊዎች መሆናቸውን አስረድተዋል። ሌሎች በርካቶች መቁሰላቸውን፣ መኖሪያ ቤቶችና ቢሮዎች መቃጠላቸውንም ቃል አቀባዩዋ ሻምዳሳኒ ገልጸዋል። የሞዛምቢክን ሰላም የሚሸመግሉት አደራዳሪ ባለፈው ሳምንት መገደላቸው ሲቋርጥና ሲጀምር ለብዙ ጊዜ የቆየውንና ቀድሞውኑ ችግር ውስጥ ያለውን የዚያችን አገር የሰላም ውይይት ሊያዘገይ እንደሚችል ተገለጠ። የሞዛምቢክ ገዢ ፓርቲና ተቃዋሚው ከዓመት በላይ እየተጀመረ በሚቋረጥ ድርድር ውስጥ የቆዩ ሲሆን እስካሁንም ያለአንዳች ውጤት እንዳለ ይታወቃል። ሁለቱ ወገኖች በአገሪቱ የ15 ዓመት የእርስ በርስ ጦርነት በጠላትነት የሚተያዩ እንደነበር ከዚያም ጦርነቱ እንደ አውሮፓ አቆጣጠር በ1992 ሲጠናቀቅ የሬናሞ ሽምቅ ተዋጊዎች በተቃዋሚነት ተሰልፈው በአገሪቱ የሚካሄዱትን ምርጫዎች በሙሉ የተጭበረበሩ ናቸው በማለት ባለመቀበልና ለገዢው ፍሬሊሞ ፓርቲም እውቅና ሳይሰጡ እንደቆዩ አይዘነጋም። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሰሜን ሶሪያ ውስጥ ያሉ ሽምቅ ተዋጊዎች እርስ በርሳቸው እየተዋጉ መሆናቸው ይሰማል። የሸማቂዎቹ የእርስ በርስ ጠብ የተጀመረው አንደኛው ቡድን ራሱን እስላማዊ መንግሥት ከሚለው ነውጠኛ ጋር ግንኙነት አለው ተብሎ ከተከሰሰ ወዲህ ነው። ኢድቢል በተባለው ክፍለ ሀገር ውስጥ ለቀናት የዘለቀው ጦርነት የሶሪያና የሩሲያ የአየር ጥቃት በማየሉ ሽምቅ ተዋጊዎቹን እያዳከመ መሆኑም ተገልጿል። የሶሪያ ሽምቅ ተዋጊዎች ከቅርብ ጊዜ ወዲህ ከመንግሥት ኃይሎች ጋር መዋጋታቸውን ከማቆማቸውም በላይ ወደ ሰላሳ ያህል ይዞታቸውንም መንግሥትን ደግፈው ለሚፋለሙ ኃይሎች እንደለቀቁ ተነግሯል። ዋና ቢሮውን ብሪታንያ ውስጥ ያደረገው የሶሪያው የሰብአዊ መብት ታዛቢ ቡድን ኃላፊ ራሚ አብዱራህማን እንዳስታወቁት በዋናነት የሶሪያ መንግሥት ወታደሮች ውጊያውን እያሸነፉ ናቸው። በመጨረሻም በሞተር ብሽክልሊት በሚጓዙ ታጣቂዎች በደቡባዊ ምዕራብ ኮየታ ከተማ ውስጥ ሶስት የፓኪስታን ወታደራዊ ጦር ኃይሎችን ዛሬ አርብ መግደላቸው ተሰማ። የፓኪስታኑ ታሊባን ተገንጣይ ቡድን ጃማአቱል አሃራ ለጥቃቱ ኃላፊነት የወሰደ ሲሆን ቡድኑ እዚያው ፓኪስታን ኮየታ ውስጥ ባለፈው ነሐሴ ወር መጨረሻ ግድም ለደረሰውና ቢያንስ ሰባ ሰዎች ለሞቱበት ጥቃትም ኃላፊ ነኝ ብሏል። በዚያን ወቅት ከሞቱት አብዛኛዎቹ የህግ ሙያተኞች ማህበር አባላት እንደነበሩም ተገልጧል። ሰለባዎቹ በጸጥታ ጥበቃ ስራ ላይ እንደነበሩም ነው ወታደራዊ ጦሩ ያመለከተው። አድማ ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ ኢትዮጵያ ውስጥ ያለውን አለመረጋጋት ይቃን ያቀናጃሉ፣ ይመራሉ፣ ከጀርባ ድጋፍ ይሰጣሉ ሲሉ የኢትዮጵያ ባለሥልጣናት የሚወነጅሏቸው የሀገር ውስጥና የውጭ ኃይሎች ምላሾችን እየሰጡ ነው። ዝርዝሩን ሰለሞን አባተ ይዟል። ኢትዮጵያ ውስጥ ለሚታዩ የሁከት ወይም ያለመረጋጋት አዝማሚያዎች ምንጫቸውንና አራጋቢዎቻቸው እነማን እንደሆኑ የኢትዮጵያ ባለሥልጣናት ሲናገሩ በአብዛኛው የሚጠቅሱት ጸረ ሰላምና ጸረ ልማት የሚሏቸውን ኃይሎች ኤርትራና ሻዕቢያን እንዲሁም ጽንፈኛ እያሉ የሚጠሩትን ዳያስፖራ እንደሆነ ይታወቃል። እነዚህ በስም የሚጠሩ በሽብርተኝነትና በጠላትነት የተፈረጁ ቢሆንም አልፎ አልፎ በንግግሮች ጣልቃ ሸፈን እየተደረጉና ውስጥ ውስጡን ከሚጠቋቁሙ በስተቀር ሌሎችን በስም ጠርተው አያውቁም። ትንሣኤ ላይ መሆናችንን የማይቀበሉ አገሮች ወደ ትርምስ እንድንገባ አቅደው አገራችንን ለማተራመስ በስፋት እየተንቀሳቀሱ እንደሆነ ይፋ ሆነዋል። በተለይ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የማንንም እጅ ሳንጠብቅ በመላ ሀገራችን ህዝቦች ተሳትፎ እና በሀገራዊ አቅማችን በመተማመን መገንባት መጀመራችን ያስቆጣቸው ሀገሮች ረዘም ላሉ ዓመታት ውስጥ ውስጡን ሲዘጋጁ ከርመው በአሁኑ ጊዜ ጽንፈኛ የዲያስፖራ ኃይሎች ከቀሰቀሱት ነውጥ ጋር በመመጋገብ ሀገራችንን ለማተራመስ በቀጥታ እየተረባረቡ ይገኛሉ። የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ የአምስተኛውን ፓርላማ ሁለተኛ የስራ ዘመን ጥቅምት 30 2009 ዓ.ም በንግግር ሲከፍቱ ግን ከተለመደው ዘለቅ ያለ ዝርዝር ነው። በስም የጠቀሱት ይህን ድርጊት መንግሥት ለቴክኖሎጂ ሽግግር፣ አገራዊ ልማት ለማፋጠን በማሰብ ያስፋፋውን ዘመናዊ የመገናኛ መሠረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ ሀገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት መሪዎች ከግብጽ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል። ይህንን የግብፅ የመንግሥት ተቋማት ያካሄዷቸዋል ያላቸውን እንቅስቃሴዎች፣ ውይይቶችና መግለጫዎች በኢትዮጵያ ላይ የተቀናበሩ የመገናኛ ብዙሃን ዘገባዎች የሚሏቸውን መረጃዎች የኢትዮጵያ መገናኛ ብዙሃን እያወጡ እያሳዩ ናቸው። ሰሞኑን የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ከመንግሥቱ መገናኛ ብዙሃን ከአንዱ ጋር ሰሞኑን ባካሄዱት ቃለ ምልልስ የፕሬዚደንት ሙላቱን ክስ አብራርተዋል። የሽብሩ ቡድን ኦነግ ከግብፅ ሁሉንም አይነት ድጋፍ እንደሚያገኝ በተጨባጭ እናውቃለን። ቀደም ሲል አስመራ ውስጥ ነበር የሚንቀሳቀሱት፣ አሁን እየሠሩ ያሉት ካይሮ ላይ ነው። ይቺን አገር ለመበጥበጥ የሚያስችሉ ሁሉንም አይነት ድጋፎች ይሰጧቸዋል። የግብፅ ፕሬዚደንት አብዱል ፈታህ ኤልሲሲ የዶክተር ሙላቱ ተሾመን ክስና يبقى مولو بمولو أنا بس بأكد للأشقاء في أسيوبيا زي ما أنا رحت للبرلمان الأسيوبي وقلت لهم نحن كان قدامنا التعاون أو المواجهة وإحنا اخترنا التعاون أنا بأكد لهم إن مصر أبدا أبدا لم تقوم بأي دعم للمعارضة ولم تقوم بأي عمل ولم تقوم بأي عمل تأمر ضد أسيوبيا ከዚህ ቀደም በኢትዮጵያ ፓርላማ ፊት ቀርቤ ኢትዮጵያ ላሉ ወንድሞቻችን ያስተላለፍኩትን መልእክት አሁንም በድጋሚ አረጋግጣለሁ። ለፓርላማው ስናገር ሁለት አማራጮች እንዳሉን ተናግሬ ነበር። አንድም ትብብር፣ አንድም ግጭት። እኛ ትብብርን መርጠናል። ግብፅ ለተቃዋሚዎች ፈጽማ ድጋፍ ሰጥታ እንደማታውቅና በኢትዮጵያ ላይም ምንም አይነት ሴራ እንደማትሸርብ አረጋግጣለሁ። የግብፅ ፕሬዚደንት አብዱል ፈታህ ኤልሲሲ ትናንት የተናገሩትን ነው የሰማችሁት። የዶክተር ሙላቱ ተሾመን ክስ አስተባብለዋል። በዚህ መግለጫቸው የኦሮሞ ነፃነት ግንባርም የኢትዮጵያን መንግስት ክስ ያስተባብላል። የኢትዮጵያ መንግስት በቅርቡ የተናገረውን አጥፎ ጣቱን ወደ ውጭ እየቀሰረ ነው ብለዋል። የኦነግ ቃል አቀባይ ኦቦ ቶሌራ አደባ ዛሬ ከባልደረባዬ ጽዮን ግርማ ጋር ባደረጉት ቃለ ምልልስ የወያኔ መንግስት ከተቋቋመ ጊዜ ጀምሮ የሀሰት ፕሮፓጋንዳዎችን በነጻነት ታጋዮች ላይ ለዲሞክራሲ በሚታገሉ ድርጅቶች የሚሆኑ ህዝቦች ላይ የተለያዩ ውንጀላዎችን ሲሰነዘር እንደነበረ ይታወቃል። አሁን የተጀመረው ይህን ትል በእውነቱ እንዴት ከምን ጋር ከምን ተነስቶ እንደዛ እንዳገናኙትም ለማወቅ በጣም አስቸጋሪ ነው። እነሱ ራሳቸው ከወራት በፊት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ የተከሰተው ችግር በአመራር ብልሽነት ምዝበራ፣ መስፋፋት እና ዚህ ፓርቲው ራሱ ድርጅቱ ራሱ በራሱ ውስጥ የፈጠረው ችግር ስለሆነ ወደ ሌላ ጣታችንን ከመቀሰር ራሳችንን መለወጥ መቀየር አለብን፣ ስርአታችን ነው በህዝብ ዘንድ ተቀባይነት ያጣው በሚል በአደባባይ በግልጽ ሲናገር ነበር። አሁን ደግሞ መልሰው ከሁለት ሶስት ወር በፊት ያሉትን አጥፈው ደግሞ ዛሬ ወደ ውጭ ወደግ እንደዚህ ያደረገ ከግብጽ ጋር ተባበረ የሚባሉትን ክሶች መደርደር ጀምሯል። ይህንን የሚሉት እውነት የኦሮሞ ነጻነት ግንባር ከግብጽ ጋር ተባብሮ አላማውን ለማሳካ ከግብጽ ጋር ተባብሮ የሚሰራው ስራ ኖሮ ሳይሆን ምናልባት ህዝብ ሊሰማኝ ይችላል፣ ይሄንን ካልኩ ከኔ ጋር ሊያብር ይችላል ከሚል አላማ በመነሳት ነው እንጂ የኦሮሞ ነጻነት ግንባር ከግብጽ ጋር ምንም አይነት ግንኙነት ፈጥሮ ወይንም ደግሞ ምንም አይነት እርዳታ አግኝቶ የሚንቀሳቀስ ድርጅት አለመሆኑ ማንም ያውቀዋል። መጀመሪያውን ጀምሮ ከመምጣታቸው በፊት ጀምሮ ጀምሮ እንደዚህ አይነት የሀሰት ፕሮፓጋንዳ የኖሩ የኖረ ቡድን እያኔ በመንግስት ከሆነ እና ሁል ጊዜ የፈጠራ ወሬዎችን በማናፈስ እውነት ለማስመሰል ይሞክራሉ። ውሸት ነው ብትይም ሌላ ውሸት ይዘው ነው እንጂ የሚመጡት። ውሸትነቱን አምነው ያንን ለማስተካከል የሚሞክር ቡድን አይደለም። ስለዚህ የዛ አይነት ሁኔታ የለም በግብጽ ውስጥ። በሌላ በኩል ደግሞ በዚህ የኢትዮጵያ የሰሞኑ ያለመረጋጋት ሁኔታ ውስጥ እጃቸው አለ ተብሎ ከሚጠቀሱት ድርጅቶችና ግለሰቦች መካከል በኢንተርኔትና በተለያዩ የቴክኖሎጂ ዘዴዎች የሚጠቀሙ ኃይሎች የተባሉት ይገኙበታል። በኦሮሚያ ሰፊ ንቅናቄ ውስጥ ጉልህ ተሳትፎ እንዳለው የሚጠቀሰው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና የኢንተርኔት ነፃነት ተከራካሪው ጃዋር መሐመድ ማምሻውን ለቪኦኤ በሰጠው ቃል ኦሮሚያ ውስጥ የሚካሄዱ የሰብአዊ መብቶችና የመሬት ባለቤትነት ጥያቄ ጥያቄዎችን አጋልጣለሁ ብሏል። የኔ ሚና እንደ አንድ የኦሮሞ ወጣትና ለኦሮሞ ሕዝብ እንደሚሟገት የሰብአዊ መብት ተሟጋች በዚህ እንቅስቃሴ ውስጥ ያለኝን ምክር ስትራቴጂካዊ ምክር የመስጠት ከዛ በበለጠ ደግሞ የኦሮሚያ ውስጥ የሚካሄዱ ሰብአዊ መብቶች መገጣዎችን በማጋለጥ ዛ ውስጥ የሚደረጉ የትግል ትዕይንቶችን ለዓለም ሚዲያ ለኢትዮጵያ ሕዝቦች በማቅረብ ቀልጣፋ ሚና አለኝ። ይሄን ምክረው አይደለም። በዚህ ሚናዬ ደግሞ እኮራበታለሁ። ወደፊትም በበለጠ አተናገር የሚሄድበት ነው። የኦሮሞ ሕዝብ ትግል በተለይ በዚህ መንግስት ጋር ያለው ትግል መሬታችንና ዘፈን አትግደለን የምታስረው ሰዎችን አትሰር፣ የታሰሩት ይለቀቁ ነው። ይህ እስካልቆመ ድረስ ትግሩ ተጧጡፎ ነው የሚቀጥለው። የእኔ ሚናም ከቀን ወደ ቀን የበለጠ እየጨመረ የሚሄድበት እንጂ የሚቀንስበት የለም። በኮምፒውተር ምክንያት ለተፈጠረው የድምፅ መዘግየት ይቅርታ ጠይቃለሁ። በዚህ የኢትዮጵያ ሁኔታ ውስጥ ተዋናዮች ናቸው ከሚባሉት መካከል በኢትዮጵያ ባለሥልጣናት በግንባር ቀደምትነት የሚጠቀሰውን የግንቦት ሰባትን ተጠሪዎች ለማግኘት ብዙ ሙከራዎችን አድርገናል፤ እስካሁን አላገኘናቸውም። ባገኘናቸው ጊዜ የሚሉትን እናሰማችኋለን። የኤርትራ መንግሥትም ኢትዮጵያን በማተራመስ በኢትዮጵያ ባለሥልጣናት በተደጋጋሚና በስም እየተጠሩ ከሚነሱት አካላት አንዱ ነው። የአስመራን ሐሳብ ለመስማት ተደጋጋሚ ጥረቶችን አድርጌያለሁ፤ ለጊዜው የሚናገር ማግኘት አልቻልኩም። ይሁን እንጂ የኤርትራ መንግስት ከኢትዮጵያ የሚነሱበትን ተመሳሳይ ክሶች በየወቅቱ ሲያስተባብል ነው የሚሰማው። የግብፅ የመገናኛ ብዙሃን በአየር ስርጭቶቻቸው በኢንተርኔትና በህትመትም ለኢትዮጵያ የዛሬ ሁኔታ ትኩረት እየሰጡ ናቸው። ምሁራኑና ስትራቴጂስቶቻቸው እየቀረቡ ትንተናዎችን ይሰጣሉ። ይዘቶቻቸው ምንድናቸው? ከመንግሥቱ ከመንግስቱ ተቋማትስ ጋር ያላቸው ግንኙነት ምንድን ነው? በቅርበት እየተከታተልን ነን። ከግብፅ የውጭ ጉዳይ ሚኒስቴርም ማብራሪያ ለማግኘት ጥያቄ አቅርበን ምላሽ እየጠበቅን ነን። የምናገኛቸውን ተጨማሪ መረጃዎች ይዘን እንመለሳለን። ወደ መጽሔቱ የትንታኔ ክፍል እናልፋለን። በሚያጠርባቸው ጽሁፎቹ በሚያነሳቸው ሐሳቦች የተነሳ በፍርድ ቤት ጥፋተኛ ተብሎ የሦስት ዓመት እስራት የተበየነበት ጋዜጠኛ ተመስገን ደሳለኝ ትናንት ጥቅም ሶስት ቀን የአመክሮ ጊዜው ማለፉንና ከእስር አለመፈታቱን ቤተሰቡና ጠበቃው አስታውቀዋል። ተመስገን የአመክሮ ግምገማ ላይ ተቀምጦ ከስህተቴ ተምሬያለሁ ተጸጽቻለሁ ለማለት አለመፍቀዱና በእስር ላይ ሳለ መብቱን በተደጋጋሚ መጠየቁ በማረሚያ ቤቶች ባለሥልጣናት እንዳልተወደደለት የሕግ ጠበቃው አቶ አማሀ መኮንን ለአሜሪካ ድምፅ ገልጠዋል። ሄኖክ ሰማግዜር የተመስገነን ወንድም እንዲሁም ጠበቃውን አነጋግሯል። ጠብቀን ነበር ሁላችንም በአመክሮ ይፈታል የሚል ነገር ግን ይኸው እስካሁን ድረስ አልተፈታም። እንግዲህ ያለኝ መረጃ ከቤተሰቡ ደኛ ለዚሁ ለአመክረው ጉዳይ ይመስለኛል ገምግምህ የሚል ጥያቄ ቀርቦለት እንደነበረ እና ይህን እንዳልተቀበለ ምናልባት የዚህ ግምገማ ውጤትም እንግዲህ ግምገማው ምን አይነት ይሆናል ይዘቱ ከተመስገን እምነት እና ባህሪ አንጻር ሊቀበለው ይችል የነበረ ግምገማ ነው ወይ የሚለው ነገር ጠያይቅ ነው። ለማንኛውም በአጠቃላይ የሰማሁት ግን ይሄ ነው። የአመክሮ እንግዲህ በኢትዮጵያ ህግ መሰረት ያመክሮ የሕግ መሰረቱ ምንድን ነው? በአብዛኛው እንግዲህ በመሰረቱ አመክሮ እንዳልኩት ማረሚያ ቤቱ ታሳሪው በእስር ጊዜ ያሳየውን ባህሪ በተለይ ለማረሚያ ቤቱ ደንቦች የመገዛቱን እና ለመታረም ወይም ለመታረም ያለውን ፈቃደኝነት፣ ዝግጁነት ግምት ውስጥ አስገብቶ ማረሚያ ቤቱ በሚሰጠው አስተያየት ፍርድ ቤት ከእስር እንዲፈታ እስሩን ጊዜ ሙሉ በሙሉ ሳይጨርስ ከእስር እንዲፈታ የሚፈቅድ የሕግ ስርዓት ነው። በተመስገን ሁኔታ እንደምናውቀው በእስር ላይ በነበረበት ጊዜ ሁሉ ተመስገን የተለያዩ መብት ጥያቄዎች ያነሳ ነበረ። ያው የሚጠበቅም ነው እንግዲህ እንደ ተመስገን አይነት ካሉ ስለመብታቸው መብታቸው በደንብ ጠንቅቀው ያውቃሉ ተብሎ ከሚገመቱ ኞች የሚጠበቅ ነው እና ያው ይጠይቅ ነበረ። ማረሚያ ቤቱ ደግሞ በሌላ በኩል እነዚህም ጥያቄዎች በተለያየ ምክንያት በአሁን ታይም እኮ ሲቀበል አልነበረም። በዚህ መካከል በማረሚያ ቤቱ አስተዳደርና በተመስገን በኩል በተደጋጋም ጊዜ የተለያዩ ዝግቦች ሲፈጠሩ ነበር። እንደውም ማረሚያ ቤቱ እነዚህ ተመስገን የሚያነሳቸውን የመብት ጥያቄዎች እንደ የዲሲፕሊን የስነስርአት ጉድለት በመቁጠር በተለያየ ጊዜ የስነስርአት እርምጃም ይወሰድበት ላይክ ከቤተሰብ ጋር ያለ መገናኘት ለብቻው ታስሮ እንዲቆየ ማድረግ እንዲ እንዲህ የመሳሰሉ የስነ ስርአት እርምጃዎችን ሲወስድበት ነበረ። ስለዚህ ምናልባት እኔ የምገምተው እንግዲህ ማረሚያ ቤቱ እነዚህ ተመስገን ሲያነሳቸው የነበሩ የመስ ጥያቄዎች እንደ የአስተዳደር ስነ ስርአት ግድፈቶች ናቸው ብሎ ወስዶ በአመክሮ የመፈታት እድሉን የነፈገው ይመስለኛል። ጠበቃውን አቶ አመሀ መኮንንን አመሰግናለሁ። ተመስገን ደሳለኝ በእስር ቤት በቆየባቸው ጊዜያት የማረሚያ ቤቶችን አሰራር የተከተሉ ሕጋዊ ቅጣቶች ስላልተጣሉበት በአመክሮ ይፈታል የሚል ተስፋ እንደነበራቸው የገለጹት የጋዜጠኛው ቤተሰቦች ናቸው። ወንድሙ ታሪኩ ደሳለኝ ሁኔታውን ያስረዳል። እንግዲህ ጥቅምት ስፖርት ይፈታል ብለን የጠበቅንበት ምክንያት የመጀመሪያው ነገር ምንድን ነው፣ እስር ቤት ውስጥ በቆየበት በእነዚህ ሁለት ዓመታቶች ውስጥ ምንም የዲሲፕሊን ክስ ቀርቡበት አያውቅም። ይሄ ማለት ግን በተለያየ ጊዜ ሳይቀጣ ቀርቶ አያውቅም ማለት አይደለም። ለምሳሌ ለረዥም ጊዜ ቤተሰብ እንዳይጠይቀው ተደርጎ ያውቃል። ለብቻው ጨለማ ቤት እንዲሆን ተደርጎ ያውቃል። ይህን ደግሞ ቅጣት ቤት እንዲቀመጥ ተደርጓል። ህክምና ተከልክሎ ያውቃል። ብዙ መብቶችን ተነጥቆ ያውቃል። ይሄ ሲሆን የእስር ቤቱ አሰራር ምንድን ነው አንድ ሰው ሲያጠፋ ይጠየቃል በቢሮ ይፈረድበትና ለሁለት ወር ያል ጨለማ ቤት ከሶስት ወር ያል ደግሞ ቅጣት ቤት ተብሎ ነው ተመዝገኝ ግን ዝም ብለው ነው እያነሱ ሲያስቀምጡት የነበሩት ስለዚህ ምንም የዲሲፕሊን ክፍል የሌለበት በአመክሮ ይፈታል የሚለውን ነገር ተስፋ አድርገን ነበር በጣም ይሄ ነው የመጀመሪያው ሁለተኛው ደግሞ ምንድን ነው እስር ቤቱ ውስጥ ያሉት አስተዳደሮች በአመክሮ እንደሚፈታ ከሁለት ወር በፊት ምናምን ፎርማል ባልሆነ መንገድ የተለያዩ ምልክቶች ያሳዩን ነበር። ለምሳሌ የመጀመሪያው ከምዝጊዜ ለሰላሳ ደቂቃ ብቻ ነው የሚጠየቀው ከሁለት ሰው በላይ ጠይቀውም በአንድ ጊዜ አምስት ስድስት ሰባት ሆነን ስንሄድ ጓደኞቹም ሰው ቤተሰብ ተጨምሮ ስንሄድ ሰባትም ሰው እንዲጠይቀው አድርገዋል። ሰላሳ ደቂቃ ከምንጠይቀው ጊዜ ከፍ አድርገው ለሁለት ሰዓትም ለሁለት ሰዓት ተኩልም እንድናወረው አድርገዋል። እና የነበራቸው ሁኔታ የሚያሳየው ክስም የለበትም ስላሉንም፣ እነሱ እንደሚፈታ ነበር በአመክሮ ሱ ጠብቅ የነበረው ጥቅምት ሶስት ቀን ነው ይፈታል ብላችሁ ስጠብቁ የነበረው ሄዳችሁ ነበር። ሰኞ ምን ተፈጠረ? ጥቅምት ሶስት ያውለው የሀሙስ ነው። ሰኞ ዕለት ሄጄ ነበር እኔ። ምንም አዲስ ነገር የለም። ከዛ ቢሮ ማናገር አለብኝ በይ ሄጄ ቢሮ አናገርኳቸው። እስከዛሬ ያላደረጉትን ነገር ምን አድርገዋል? ቢጫ ወረቀት የሚባል አለ፣ እስር ቤቱ የሙ አስተዳደር የሚጽፈው ነገር ከአዲስ አበባ ካለው ፌደራል ጋር ተነጋግሮ የእስር ቤቶቻ ፌደራል ጋር ተነጋግሮ የሚጽፉት ነገር አለ። ምንድነው እዛ ላይ ያለው ነገር የመጀመሪያው አመክረው አልገመገምም ብሏል ተመዝገኝ እየለመናው ነበር ነው የሚለው ሰውዬው በቃ እኔ ያል አመክሮ አጥፋተኛ አይደለውም ብሎ ስለሚያምንም ስላልሆነም አመክሮ አልገመገምም ብሏል ሁለተኛው ደግሞ አሁን ኢትዮጵያ ውስጥ ለተከሰተው ሁከትና ረብሻ ነው የሚሉት ሁከትና ረብሻ በቀጥታ የተመዝገኝ ጽሁፍ አስተዋጽኦ አድርጓል ሶስተኛው ደግሞ እስር ቤት ውስጥ አድማ ለማስነሳት አመፅ ለመቀስቀስና እስረኞቹን መብታቸውን እንዲጠይቁ ገፋፍቷል አነሳስቷል የሚሉ ወረቀት ተጽፎ ተቀምጧል ይሄ ማለት ያው አመክሮን አንሰጥም ማለት ነው። እንግዲህ ይሄን ነው ሰኞ ለስነድ ያገኘነው አዲስ ነገር። በጣም ነው የማመሰግነው። ታሪኩ ደሳለኝ የጋዜጠኛ ተመስገን ደሳለኝ ወንድም ነው ለሰጠህን ማብራሪያ ስለ ቤተሰቡ እናመሰግናለን። እሽ፣ እኔም በጣም ነው ማመሰግነው። አድማጮች፣ ቀጣዩ ዘገባም እዚያው ኢትዮጵያ ያቆየናል። ካለፈው እሁድ ጀምሮ ከአርባ ምንጭ ዩኒቨርሲቲ የተያዙ ሰላሳ የሚሆኑ አብዛኞቹ የኦሮሞ ተማሪዎች አሁንም እስር ቤት መሆናቸውንና ከሁለት ቀናት ጀምሮ እነሱን ማነጋገር እንደማይቻል ጓደኞቻቸው ለቪኦኤ ገልጸዋል። ተማሪዎቹ የተያዙት በሀገሪቱ በሕዝቦች ላይ እያደረሰ ነው ያሉትን በደል ለማስተጋባት በመመገቢያ አዳራሽ ፊት ለፊት ያደረጉት ተቃውሞ በፖሊስና በወታደር ከተበተነ በኋላ ነው። የተያዙት ተማሪዎች ስም ዝርዝር በሕዝባዊ ድረገጾች ተላልፈዋል። የዩኒቨርስቲውን ባለሥልጣናት ለማግኘት የተደረገ ጥረት አልተሳካም። ስሙን መግለጽ ያልፈለገ አንድ ተማሪ ግን ለባልደረባችን ለሶራ ሀላኬ ሁኔታውን እንደሚከተለው ገልጾለታል። እሁድ ዕለት የተፈጠረው ነገር እሱ ምንድን ነው ያው በህዝባችን እና በሀገራችን ዜጎች ላይ እየተደረገ ያለው ግድያን ይቁም በማለት በቃ ድምጻችንን አሰምተን ነበረ ማለት ነው እዛ ላይ ወደ ሀያ ሰባት ተማሪዎች የሚጠጉ ታስረዋል ማለት ነው። የት ነው የጀመራችሁት ሰልፎን? ካፌ ፊትለፊት ተሰባስበን ወደ ካፌ ገባን ማለት ነው። እዛ ውስጥ ድምጻችን አሰምተን የተቃውሟችን ምልክትም አሳይተን የወጣነው ማለት ነው። የግቢም በፖሊስ መጥቶ በር ሲዘጋ ተማሪ ይዞ ሁላችንም ሮጠን ወጣን ማለት ነው፣ ወደ ውጭ። ማን ነው የያዘው ተማሪውን? ምን ብሎ ነው የያዘው ተማሪውን? የያዘው የግቢው ዲን ማለት ነው የያዘው ከፖሊስ ጋር ነው። በቃ መጥቶ ሞባይሉን ለመቀበል ይመስለኛል። መጥቶ የያዘው ልጅ ልጁን እንደዛ ሲይዝ ተማሪው ለምን ትይዝ አለ ምናምን ብሎ ለመጮ ምናምን ድንጋይ ምናምን አንስተዋል ተማሪዎች። ከዛ ልጁን ለቀቀና ሞባይሉን ወስዶ ሄደ ማለት ነው። ሰውየው የዲኑ ኮሌጅ ማለት ነው። ሞባይሉን ከወሰደ በኋላ ወደ ሶስት የሚጠጉ ልጆች ሞባይል ወሰደ። ከዛ በኋላ እኛ ወደ ዶርማችን ተመላስ ነው ማለት ነው። ድምጫችን እያሰማል። ከዛ ማታ ምን ተፈጠረ? ማታ ደግሞ ወደ ሰባት ሰዓት አካባቢ መጥቶ ሁሉም ዶርም ተከፍቶ እንዲፈተሽ አርጓል ማለት ነው የግቢው ፖሊሶችና የዲኑ ኮሌጅ በህዝባዊ ባሉበት ሰባት እስከ ስምንት ምናምን ይሆናል በ በዚህ ሰፈር ነው እንትን እንደዚህ የተደረገው ከሌሊቱ ማለት ነው ያኔ በቃ ወደ አስራ ስድስት ልጆች ያው በማታ ያው በሌሊት ይዞ ሄዱ ማለት ነው ያንተ የምታውቃቸው ሰዎች ተማሪዎች ያሉ ከ አስራ ስድስት ውስጥ አዎ ከአስራ ስድስት ውስጥ ሰቦና፣ ጌቢሳ፣ አቋሎ ሙክታር ቃሲም፣ አብዲ መገርሳ አቋሎ ማለት ነው። ከያዟቸው በኋላ የተወሰዷቸው ከያዙ በኋላ ወደ ከተማ እስር ቤት ጋ ነው የወሰዱ። አሁንም እዛው ናቸው። አሁንም እዛው ናቸው። በአጠቃላይ አሁን የተያዙት ወደ ሰባት ተማሪዎች እስር ቤት ናቸው ያሉት። እስር ቤት ሄዳችሁ ታገኛቸዋላችሁ? አዎ ሰኞ ቀን ሄደን ሰላም ብለን ነበረ። ግን ከዛ ወደ ሁለት ቀን አሁን ሆኗል። ግቢ መግባት አይቻልም ማለት ነው። ሳዲ በብዛት የተያዙ ጥሮሞዎች ናቸው ወይም እንዴት ነው? ከሰባት ውስጥ አንድ የአማራ ቤተሰብ ልጅ ተይዟል እየተባለ ነው ግን እርግጠኛ አይደለም። ያባርራሉ፣ ከትምህርታቸው ያስወግዳሉ ብለን እንትን እያል ነበር ማለት ነው። ኮሌጁ ናቹራል ሳይንስ ነው። ዲፓርትመንት ባዮሎጂ፣ ኬሚስትሪ ጂኦሎጂ የሚባል አለ። ከነዛ ውስጥ በቃ እዛ ውስጥ ነው ተማሪው የታሰሩት፣ ከዚህ ውስጥ ነው በቃ ከሁለት አመት በላይ ነው ሁሉ። ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ለትንታኔ የተመረጡትን ዝርዝሮች ነው የምትከታተሉት። ወደሚቀጥለው እንወጣለን። አንዳንድ የተቃዋሚ ፓርቲ መሪዎች የኢትዮጵያ ፕሬዝዳንት ለፓርላማ ባሰሙት ንግግር አስተያየቶቻቸውን ሰጥተዋል። አንደኛው የሕዝባዊ ትግሉ ውጤት ነው ሲሉ፣ ሌላው ደግሞ መንግሥት ጊዜ ለመግዣ ያሰናዳው ዘዴ ነው ይላሉ። የተወሰኑ ስትራቴጂካዊ ግቦች ያሉት ንግግር እንደሆነ የተነተኑም አሉ። መሪዎቹ ላለው አገራዊ ችግር መፍትሄ ነው ያሉትንም ዘርዝረዋል። መለስካቸው አምሃ ተከታዩን ልኮልናል። መስከረም 30 ቀን 2009 ዓ ም የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ ለፓርላማ ያደረጉትን ንግግር አስመልክቶ ቪኦኤ የተለያዩ የተቃዋሚ ፓርቲ መሪዎችን አስተያየት ጠይቆ ነበረ። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና አስተያየታቸውን ሲሰጡ በኮንግረሱም ሆነ በመድረክ አመራር ደረጃ ምንም መደበኛ ግምገማ በንግግሩ ላይ እንዳልተደረገ አስቀድመው ገልጸውልኛል። የሚሰጡትን ማስተያየት የራሳቸው ብቻ መሆኑን አስምረውበታል። እንደ ዶክተር መረራ ጉዲና አመለካከት የንግግሩ ይዘት በፈረንጆች አባባል ቱ ሊትል ቱ ሌት ማለትም በጣም ትንሽ፣ በጣም የዘገየ ነው። ይሁንና ከንግግሩ አንጻር መንግስት አራት ስትራቴጂ ያለው ይመስላል ይላሉ። አንደኛው አሁንም በቂ ኃይል አለኝ በጉልበት የህዝብን እንቅስቃሴ ማፈን ይችላለሁ። አስቸኳይ ጊዜ አዋጁን ን ስራ ላይ ለማዋል የሚችል አሁንም አቅም አለኝ ጉልበት አለኝ፣ ይህን እንዳትረሶት የሚል ማስጠንቀቂያ ለህዝብ ለመስጠት የሚሞክር ይመስላል። ሁለተኛው ስትራቴጂ አሁንም በፈረንጆች አባባል ካሮት አንድ ስቲክ የሚሉት እንደሆነ ዶክተር መረራ ያስረዳሉ። በአማርኛ መላና ዱላ እንደማለት ነው። መንግስት በትር ብቻ ሳይሆን ካሮት ምዣለሁ እያለ ነው ይላሉ የኦፌኮ ሊቀመንበር። አክለውም በተለይ የወጣቱን ህይወት ለመለወጥ ኢላማ ያደረገው ይኸው የዱላና መላ ስትራቴጂ ነው ሲሉ ያስረዳሉ። ለዓለማችሁ፣ ላሳድጋችሁ፣ ህይወታችሁን ልለውጥላችሁ ተዘጋጅቻለሁ። መፍትሄ አምጥቼ በጀ ያለ ይኸው ይሄን ያክል አስር ቢሊዮን ብር ገንዘብ ፕሮጀክት አዘጋጅቼ እየተንቀሳቀስኩ ነውና ድንጋይ ከምትወረውሩ፣ ከምትራቡ፣ ከምትታሰሩ፣ ከምትሞቱ ከኔ ጋር ተሰለፉ የሚለውን ለወጣቱ በተለይ መልእክት ለማሰላለ የፈለገ ይመስላል። ሶስተኛው የመንግስት ስትራቴጂ እንደተለወጠና ከእንግዲህ እንደ ድሮ አትመልከቱኝ የሚል ይመስላል፣ ይላሉ። በዚህ ውስጥ የምርጫ ህግን ከማሻሻል ጀምሮ መዋቅራዊ ለውጥ ለማምጣት እየሰራ እንደሆነ መንግስት ሊነግረን ይፈልጋል ብለዋል። በዚህ በሚደረገው የምርጫ ሕግ ለውጥ ምክንያትም ተቃዋሚዎች የምክር ቤት መቀመጫዎች እንደሚያገኙና ለዚህም አራት ዓመት እንዲጠብቁ ለተቃዋሚዎቹ መልእክት እንደተላለፈ ያስረዳሉ። አራተኛ ነው ባሉት ስትራቴጂ ደግሞ መንግስት ያለውን ችግር ከውስጥ ወደ ውጭ ያወጣበትና የችግሩ ምንጭ የውጭ ኃይሎች እንደሆኑ ለኢትዮጵያ ህዝብ መልእክት እያስተላለፈበት ይመስላል ብለዋል። ችግሬ ከውስጥ ሳይሆን ከውጭ ኃይላት፣ የኢትዮጵያ የታሪክ ጠላቶች ተቃዋሚዎችን አስተባብሮ መንግስትን ለማዳከምና ሀገሬን ለማፍረስ እየመጡ ስለሆነ ከኔ ጋር ተሰለፍ የሚል መልእክት ለኢትዮጵያ ህዝብ ለማስተላለፍ የፈለገው ይመስላል። እንግዲህ የኤርትራ ጉዳይ የሰለቼ ስለሆነ አሁን ወደ ግብጽ ዞሮ ግብጾች የኢትዮጵያ ተቃዋሚዎችን እየረዱ እያንቀሳቀሱ ነው ስንት ሺ ዶላር ለግንቦት ሰባት እየሰጡ ነው። የኦነግ ባንዲራ ሁሉ ለብሶ ከኦነግ ጋር እየተንቀሳቀሱ ነው የሚለውን መልእክት ለኢትዮጵያ ህዝብን ለማስተላለፍ ይመስላል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ እንደገለጹት ደግሞ ፕሬዚዳንቱ ለፓርላማው ያደረጉት ንግግር የህዝባዊ ትግል ያስገኘው ውጤት እንደሆነ ትርጉም ሰጥተዋል። የህዝባዊ ተቃውሞ ውጤት ነው ብዬ ነው ወስደው። ምክንያቱም ከዚህ በፊት እንደ ፓርቲም ስንጠይቅ ነበረ፣ የተለያዩ የሀገር ሽማግሌዎች ሲጠይቁ ነበረ። እስካሁን መንግስት ጆሮ ዳባ ልበስ ብሎ ኖሯል። ስለዚህ ይሄ በአጠቃላይ ሲታይ ዝርዝሮቹ ምን ያህል ተፈጻሚ ይሆናሉ የሚለው እንዳለ ሆኖ ያሉትን ችግሮች አምኖ መንግስት መፍትሔ ይሆናሉ የሚላቸውና ነጥቦች ይዞ መምጣቱ በራሱ የህዝባዊ ትግሉ ውጤት ነው ብዬ ነው። በአሁኑ ጊዜ በሀገሪቱ ያለው ችግሮችና በተለያዩ ስፍራዎች የሚከሰቱ ግጭቶችን አስመልክቶ በፕሬዝዳንቱ ንግግር መለያየታቸውንና አመፅና ግጭቶችን የውጭ ኃይሎች ከሚሸርቡት ሴራ ጋር መያያዙን አቶ የሸዋስ አይቀበሉትም። እንዲያውም ይህ አባባል ይበልጥ ህዝቡን የሚያስቆጣና አመፁን የሚያባብስ ነው ይሉና ይህን በተመለከተ እኮ ደጋግሞ ጠቅላይ ሚኒስትሩ የሱዳን መሪ፣ የግብፅ መሪ፣ የኢትዮጵያ መሪ ሲፈራረሙ ሲጨባበጡ አይተናል። ስለዚህ ያ ድብቅ ነው ማለት ነው። ከነሱ የተለየ ነው የሚሰራው? ማን ነው የሚሰራው? ያን ያንን ጥያቄ አቅጣጫ ለማስቀየር የሚደረግ ነው ብዬ ነው መወስደው። መፍትሄው የህዝቡን ጥያቄ በስነስርዓት መመለስ ነው። ምንም ማምለጫ መንገድ የለም። አሁን የህዝቡ ጥያቄ ትክክለኛ ጥያቄ ነው፣ መመለስ አለበት። የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴ በበኩላቸው ከፕሬዚዳንቱ ንግግር ትኩረት ከሰጧቸው ቁም ነገሮች መካከል አንዱ የምርጫ ህጉ ይሻሻላል ስለሚለው ይመስላል። ይሁንና የዚህን ተግባራዊነት በብርቱ ይጠራጠራሉ። ለተቃዋሚዎች እድል እንደሚሰጥና ተቃዋሚዎችም በዚህ በሚመጣው ምርጫ ውስጥ በፓርላማው ቦታ እንዲኖራቸው ተናግረዋል እና ያም የሚሆነው ለሚቀጥለው ምርጫ። ነገር ግን ችግሩ አራት እና አምስት ዓመት የሚቆይ ችግር ስላልሆነ፣ እኔ እንደሚመስለኝ ይሄም የተስፋ ነገር እንዲያው ፋታ ለማግኘት መንግስት ሆነ ብሎ የሚናገረው ነገር ካልሆነ በስተቀር ተግባራዊ ይሆናል ብዬ አልገምትም። ለተከሰተው ችግር እንደ አንድ መፍትሄ በፕሬዚዳንቱ ንግግር ስለቀረበው ስለ አስቸኳይ ጊዜ አዋጁ ደግሞ ዶክተር በዛብህ ይህን ብለዋል የኢትዮጵያ ህዝብ ጥያቄ አቅርቧል ለዛ ጥያቄ መንግስት አስቸኳይ መልስ መስጠት ነበረበት ጉዳዩ ከሚመለከታቸው አካላት ጋር መነጋገርና ለችግሮቹ መፍትሄ ማግኘት ሲገባው መንግስት ግን ይህንን አስቸኳይ አዋጅ ለችግሬ መፍትሄ ይሆናል ብሎ አውጥቷል ሀገሪቱ በአሁኑ ጊዜ ላሉባት ችግሮች የመፍትሄ ሀሳብ ያሉትን የፓርቲ መሪዎች እዚያም እዚህም ሰንዝረዋል ሁሉም የሚስማሙበት ግን መፍትሄው መሰረታዊ መሆን እንዳለበት ነው በዶክተር መረራ አመለካከት የመጀመሪያው የፖለቲካ እስረኞች ያሏቸውን መፍታት በቅርቡ የታወጀውን የአስቸኳይ ጊዜ አዋጅ ማንሳትና ከዚያ በኋላ ወደ መሰረታዊ መፍትሄዎቹ መሄድ የግድ ነው ብለዋል እዚህ ላይ እንደ ፖለቲካል ሳይንስ ስተማሪ ብጠይቀኝ አሁኑ ያለው ሁኔታ ለመለወጥ አንድ መሰረታዊ ለውጥ ያስፈልጋል። ያ መሰረታዊ ለውጥ ማለት የብሔራዊ አንድነት መንግስት እንዲመሰረት መንገድ ከፍቶ ኢህአዴግ የመጨረሻ ውለታ የሚለው እሱ ሆነ ኢህአዴግ መሪዎች የመጨረሻ ውለታ ለኢትዮጵያ ህዝብ ብሔራዊ አንድነት መንግስት አቋቁሞ በፍጥነት ወደ ነጻና ፍትሃዊ ምርጫ ህዝቡን መምራት ነው። ከዛ ውጭ ምኑም እየታየኝ በገዢው ፓርቲ በኢህአዲግ በኩል እነዚህ የመፍትሄ ሀሳቦች እስከ ዛሬ ተቀባይነት ያላቸው አይመስሉም። ከቅርብ ጊዜ ወዲህ በተላላቅ ባለሥልጣኖችና በፓርቲው መሪዎች የሚነገረው የሀገሪቱን ችግሮች በኢህአዲግ ውስጥ በሚደረግ ጥልቅ የለውጥ ንቅናቄ መፍታት ይቻላል የሚል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ለመጽሔት ትንተና ከቀረቡ ዘገባዎች ከመጨረሻው ላይ ደርሰናል። የተከበራቸው አድማጮች፣ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ በሌላው የዓለም አካባቢ ትኩረት እንደሚስብ የተናገሩት የህዝብ ግንኙነትና የፖለቲካ ስልት ባለሙያ ተሞክሯቸውን ለኢትዮጵያውያን አካፍለዋል። የአሜሪካ መገናኛ ብዙሀን በምርጫው ሂደት የሚጫወቱት ሚና ከፍተኛ መሆኑን ያስረዱት ኬቲ ከርት በፕሬዝደንታዊ እጮች የሚወጡና የሚነገሩ መረጃዎችን የማጣራት ስራ እንደሚሰሩም ገልጸዋል። በዚህ የኢንተርኔትና የማህበራዊ ሚዲያ ዘመን መረጃን ማጣራትና እንደወረደ አለመቀበል አስፈላጊ መሆኑንም አብራርተዋል። አሜሪካዊቷ ባለሙያ ለኢትዮጵያ ጋዜጠኞች ያደረጉትን ገለጻ የተከታተለው እስክንድር ፍሬው ተከታዩ ልኳል። ዓለም አቀፍ ትኩረት የሚስበው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በባለሙያ አንደበት ለኢትዮጵያውያን ጋዜጠኞችና ለዚሁ ዘርፍ ተማሪዎች በአዲስ አበባ አሜሪካዊቷ የሕዝብ ግንኙነትና የፖለቲካ ስልት ባለሙያ ወይም ስትራቴጂስት ኪቲ ከርት ትናንትናና ዛሬ በአዲስ አበባ ያከናወኑት በዚህ መንገድ ሊገለጽ ይችላል። ባለሙያዋ ባለፉት ስምንት የአሜሪካ ፕሬዝዳንታዊ የምርጫ ውድድሮችና የዲሞክራቲክ ፓርቲ ጉባኤዎች የሰሩ በዚህ ውር ስራይ ለመናገርም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተልከው በተለያዩ የዓለም ሀገራት የተዘዋወሩ እውቀታቸውን ያካፈሉ ናቸው። አሁን ተራው የኢትዮጵያ ሆኗል። ወደዚህ የመጡት ደግሞ በአሁኑ የአውሮፓውያን ዓመት በተካሄደውና ሂላሪ ክሊንተን እጩ መሆናቸውን በተቀበሉበት የዲሞክራቲክ ፓርቲው ጉባኤ ዝግጅት ከተሳተፉ በኋላ ነው። እናም እርሳቸው ከትናንት እስከ ዛሬ ከ1988 ማይክል ዱካኪስ እስከ ቅርብ ጊዜዎቹ እስከ አሁኖቹ ውጪዎች ለአሜሪካ ምርጫ ቅርቦ ሆነው ቆይተዋል። አዲስ አበባ በሚገኘው የአሜሪካ ባህል ማዕከል ከጋዜጠኞች ጋር ባደረጉት ውይይት ይህንኑ ልምዳቸውን አካፍለዋል። ይህንኑ የሚያደርጉበት አንዱ ምክንያትም ባለሙያዋ ለቪዮኤ እንዳስረዱት የቀረው ዓለም ለዩናይትድ ስቴትስ ምርጫ የሚሰጠው ከፍተኛ ትኩረት ነው። ከዩናይትድ ስቴትስ ውጭ ያሉ ሰዎች አብዛኛውን ጊዜ ልክ እንደ አሜሪካውያን ሁሉ የአሜሪካን ምርጫ ይከታተላሉ። በአሜሪካ የሚኖሩና በዩናይትድ ስቴትስ ምርጫ ድምፅ መስጠት የሚችሉ በርካታ ሰዎች በቀረው ዓለም የሚኖሩ ብዙ ሰዎች የሚያውቁትን ያህል አለማወቃቸው፣ የሚገዳቸውን ያህል ትኩረት አለመስጠታቸው ትንሽ የሚያሳዝን ነው። ትልቅ ሀገር በመሆናችን የእኛ ምርጫ በዩናይትድ ስቴትስ ብቻ ሳይሆን በበርካታ ቦታዎች ትኩረት ይስባል። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የመገናኛ ብዙኃኑ ሚና ከፍተኛ መሆኑን የተናገሩት ባለሙያዋ እውነታውን ለማሳየት እንደሚጥሩ ማስታውቀዋል። በዩናይትድ ስቴትስ የሚገኙ ታላላቅ የቴሌቪዥን ጣቢያዎች፣ ጋዜጦችና መጽሔቶች የተሻለ ነው ለሚሉት ፕሬዝዳንታዊ ዕጩ ድጋፋቸውን በአደባባይ መግለጻቸው በእንግሊዝኛው ኢንዶርስ ማድረጋቸው የተለመደ ነው። ይህ ሁኔታ መገናኛ ብዙሃኑ በምርጫው ሂደት መጫወት ካለባቸው ሚና ጋር እንዴት እንደሚታረቅ የጠየኳቸው ከርት ተከታዩን መልሰዋል። አንዱን ተወዳዳሪ ለይቶ ድጋፍ የሚገልጸው ርዕሰ አንቀጽ እንጂ ዜናው አይደለም። በመገናኛ ብዙሃን ድርጅቶች ውስጥ በባለቤቶቹና ወይም በርዕሰ አንቀጹ በዜና ክፍል መካከል ትልቅ መስመር ወይም የቻይና ግንብ ብለን የምንጠራወሰናለን አንድ ጋዜጣ ለትራምፕ ወይም ለሂላሪ ድጋፉን ቢገልጽ እንኳን የምርጫ ዝግጅቶችና በምርጫው ሂደት እየሆ ያሉ ነገሮችን እንዴት እንደዘገቡ ብታነቡ የሪፖርተሮቹ ዘገባ ጋዜጣው የሰጠውን ድጋፍ አያንጸባርቅም። በዚህ ዓመቱ ለምሳሌ የዲሞክራቲክ ፓርቲ እጩ ሂላሪ ክሊንተንም ሆኑ ሪፐብሊካኑ ዶናልድ ትራምፕ በአንዳንድ የሚዲያ ዘገባዎች ደስተኛ እንዳልሆኑ የሚገልጹበት አጋጣሚ አለ። ይህ እርስዎ ከገለጹት ጋር እንዴት ይገናኛል? የሚል ጥያቄ ማንስቻለሁ። ሁለቱም የምርጫ ቡድኖች መገናኛ ብዙሃኑ ሰራቸውን እየሰሩ ባሉበት ሰዓት ደስተኛ ካልሆኑ ይህ ምናልባት መገናኛ ብዙሀኑ ስራቸውን በአግባቡ እየሰሩ እንደሆነ ሊያሳይ ይችላል። ሁለቱም የምርጫ ዘመቻዎች ደስተኛ ካልሆኑ መገናኛ ብዙሀኑ ጥሩ ስራ እየሰሩ እንደሆነም ሊያሳይ ይችላል። የዩናይትድ ስቴትስ መገናኛ ብዙሀን ሁለቱ ፕሬዚዳንታዊ እጩዎች የሚናገሯቸው ነገሮች ትክክል መሆናቸውን ለማረጋገጥ የማጣራት ስራ እንደሚሰሩም ኬቲ ከርት ተናግረዋል። በተለይ በዚህ የኢንተርኔትና የማህበራዊ ሚዲያ ዘመን መረጃን ማጣራትና እንደወረደ አለመቀበል አስፈላጊ መሆኑን ያብራራሉ። ኢንተርኔት እውነትን ማግኘት ቀላል የማድረጉን ያህል መገናኛ ብዙሃን ያ የተባለው ነገር እውነት መሆኑን የማረጋገጥ የቤት ስራቸውን መስራት አለባቸው። አንድ ሰው ሰማዩ ጥርት ያለ ነው፣ ደመና የለውም ብሎ ከጻፈ ወደ ውጪ ወጣ ብሎ እየዘነበ ነው ወይንስ እየዘነበ አይደለም ብሎ ማጣራት ያስፈልጋል። ባለንበት ዓለም በጣም አስቸጋሪ ስራ ነው። ምክንያቱም ማንኛውም ሰው ማንኛውንም ነገር በኢንተርኔት ሊጽፍ ይችላል። አንዳንዴ እውነት ነው፣ አንዳንዴ እውነት አይደለም። ማንን እንደምታምን ማወቅ ብዙ ቦታዎች ላይም ማጣራት እውነታውን እያገኘ ስለመሆኑ ማረጋገጥ ያስፈልጋል። እናም በአንድ ድረገጽ ወይም ማህበራዊ መገናኛ የተገኘውን መረጃ ከሌሎች ጋር ማመሳከር ተመሳሳይ መሆኑንም ማረጋገጥ እንደሚያስፈልግ ባለሙያው አስረድተዋል። አሜሪካዊቷ የሕዝብ ግንኙነትና የፖለቲካ ስልት ባለሙያ ወይም ስትራቴጂስት ኪቲ ከርት ከኢትዮጵያውያን ጋዜጠኞች በተጨማሪ ለአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ተማሪዎች ለወጣት አፍሪካውያን መሪዎች ፕሮግራም ተሳታፊዎች እንደዚሁም ለሴቶች ገለጻ አድርገዋል፣ ውይይትም አካሂደዋል። ባለሙያዋን ያስመጣውና ፕሮግራሙን ያዘጋጀው ያስተባበረው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። ወደ ሁለተኛው ቅንብር ተሸጋግረናል። በተለያዩ የኢትዮጵያ ክፍሎች የተቀሰቀሰውን ህዝባዊ አመፅ የደረሱ ጉዳቶች ቀጣይ አቅጣጫና ሁነኛ የመፍትሄ አማራጮች ለመቃኘት የታለሙ ተከታታይ ውይይቶች አካል ነው። ቀጣዩ ተወያዮቹ አቶ ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሑፍና ፎክሎር ትምህርት ክፍል የድርሰትና ቋንቋ የማስተማር ዘዴ ረዳት ፕሮፌሰር፣ የልብ ወለድና ትምህርታዊ መጽሕፍት ደራሲም ናቸው። አቶ ኃይሉ ጸጋዬ የበርካታ የቴሌቪዥንና የራዲዮ ድራማዎች የፊልምና የመድረክ ትያትሮች ደራሲ ፕሮፌሰር የይቅርታ የኢትዮጵያ ወቅታዊ ሁኔታ ፈተናዎችና የአሁኑና የነገ መለያዎች። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን የመጀመሪያ ክፍል ይዞ ቀርቧል። በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየስራዎቻችሁ የሚያውቋችሁ አዲስ ትውውቅ ማያስፈልጋችሁ እንደሆነ እረዳለሁ። ረዳት ፕሮፌሰር ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል ውስጥ በመምህርነት በማገልገል ላይ ነህ። ሀይሉ ጸጋዬ በርከት ባሉ የቴሌቪዥን የሬዲዮ እንዲሁም የመድረክ ድራማዎች ትታወቃለህ። ከስራዎቻችሁ ባሻገር በግልም እንደ ዜጋ ጭምር የምትወያዩበት ፕሮግራም ነው። ቀደም ብዬ እንደጠቀምኩት በኢትዮጵያ ወቅታዊ ጉዳዮች ላይ ያተኩራል። ድህረ አስቸኳይ ጊዜ አዋጅ ሁኔታዎችን ከማየት እንጀምር። አዲስ አበባ ምናልባትም ወጣ የማለት እድል ከነበራችሁ ኢትዮጵያ በእናንተ ውሎ ምን ትመስላለች? የሰሞኑን ሁኔታ ያያችሁትን ከዚህ አዋጅ በኋላ የተለወጡ ነገሮች ካሉ የቀን ውሏችሁን፣ አጋጣሚዎቻችሁን ማንሳት እንችላለን። ከአንዳችሁ ልጀምር። ደረጀ ቅድሚያ ያለስ፣ ቀጥል ቀጥል ሀይል ኦኬ፣ እኔ ከዚህ ከአዋጁ በኋላ ከአዲስ አበባ አልወጣሁም። አዲስ አበባ ውስጥ ግን በተለያዩ ቦታዎች እዘዋወራለሁ፣ ስራ ሰራለሁ፣ ሰዎች አገኛለሁ። ያን ያህል ብዙ የተለወጠ የምለው ነገር የለም። አስቸኳይ ጊዜ አዋጁ ተታውጇል፣ ግን ሰዎች ይንቀሳቀሳሉ፣ ይሰራሉ። አዲስ አበባ ውስጥ የማየው ነገር ይሄንን በሰዎች እንቅስቃሴ በሰዓት ትራንስፖርት ላይ የተለወጠ ነገር አለ። ማታ ማታ ከሁለት ሰዓት ከሶስት ሰዓት በኋላ ብዙ ሰው ይንቀሳቀስም። ይሄ ተከልክሎ አይደለም ግን ሰው በራሱ ጊዜ ወደ ቤቱ መግባትን የመረጠ ይመስላል እንጂ በአጠቃላይ ግን ኖርማል ላይፍ ነው ያለው። አቶ ደረጀ እንቅስቃሴ ውስን ነው። እኔ ከቤት ጠዋት ወደ ሁለት ሰዓት ሰሩ ከሀያ ገደማ ደርሳለሁ። ይህ እዚህ ደግሞ ተነስቼ ቤቴ አስራ ሁለት በኩል ድረስ ቤቴ ገባለሁ። እንደውም ዛሬ ለዚህ ደርግ ስትል ቆይህኝ እንጂ እኔ ቤቴ ነበር ተገባ። የዘወትር ተግባር ነው ብዙም አላመሽም በዚህ ውስጥ የማያቸው አዲስ ነገር የለም። ከዚህ ጨልጠል ካለፈው ቅዳሜ ወዲህ ይሁት የታዘብኩት ነገር የለም። ብዙም እንቅስቃሴ ላላ ያለ ስለሆነ ሊሆን ይችላል። በዚህ ውስጥ እንዲሁ ከጎረቤትም እንዲህ ስንነጋገር፣ ብዙም ያመጣው ተጽዕኖ ላ አይመስለኝም። ካለው ሁኔታ አንጻር እንግዲህ ዛሬ ያው ለዚህ ኢንተርቪው ስላምሽች ያለሁ እንግዲህ ትራንስፖርቱንም ምንሆኑ መያዝ ይሆናል። ከዚህ አንጻር ይህን ያህል የተለየ ነገር አላስተዋልኩም። መልካም አሁን ያለውን ሁኔታ በማየት የሚቀጥሉትን ማዝማሚያዎች ለመመልከት የሚቻልበት አዎንታዊ የሆኑ ሀሳቦችንም መፈንጠቅ የሚቻልበት ውይይት እንዲሆን ነው ና እንደው ትዝብታችሁን መንደርደሪያ ነው ያደረግኩት ኢትዮጵያ አጣብቂኝ ውስጥ የገባችበት ጊዜ የሰው ህይወት አልፏል የተለያዩ ግጭቶች ተስተውለዋል ባለፉት በርከት ያሉ ሳምንታት ውስጥ ብዙዎች ስጋታቸውን በተለያዩ መንገዶች ያንጸባረቁበት ጊዜ ነው እና እንደሚያሳስባችሁ እሙን ነው ከዚህ ቀጥሎ የሚመጣው ምዕራፍ ከዚህ ቀጥሎ የሚፈጠረው ሁኔታ እንዲህ እንዳይሆን እሰጋለሁ፣ ፈራለሁ የምትሉት ከልባችሁ የሚያስጨንቃችሁ ነገር ካለ የቱ ነው? ግራና ቀኝ እያልኩ ነው በሁለታችሁ ጋር የምመላለሰው። ኃይሉ ይኸውልህ ይሄ ስቴት ኦፍ ኢመርጀንሲ የአስቸኳይ ጊዜ አዋጅ መታወጁ ምናልባት ምናልባት አሁን ላለው ወቅታዊ ሁኔታ አስፈላጊ ሊሆን ይችላል። ለምንድን ነው ይሄን የምልህ? በቅርቡ አሜሪካን ሀገር፣ እንዲሁም በቴሌቪዥን ላይ አንስቼዋለሁ ይሄንንም ሻርሎቴ ላይ ረብሻ ተነስቶ ለዛች ስቴት ብቻ ስቴት ኦፍ ኢመርጀንሲ ታውጇል። ለምንድን ነው ያን የታወጀው? ሰዎች እየተነሱ ንብረት ማውደም ጀመሩ። ዜጎች ስንተቃውሟቸውን በሰላማዊ መንገድ መግለጽ እንዳለባቸው እንደሚችሉ የአሜሪካንም ህግ መንግስቱም የሚያስቀምጠው ነገር ነው። ግን ወደ አመፅና ወደ ጥፋት ስትሄድ የትኛውም ዴሞክራሲያዊ ሀገር ቢሆን ሌሎች ዜጎች፣ ድርጅቶች፣ የመንግስት ሀብት እንዳይወድም ስቴት ኦፍ ኢመርጀንሲ የማወጅ ነገር አዲስ አይደለም። በበርካታ ቦታዎች ንብረት ይወድም ነበር። ድርጅቶች፣ ፋብሪካዎች ይቃጠሉ ነበር። የግለሰቦች የድርጅቶች መኪናዎች፣ ቤቶች ይሰባበሩ ነበር። ዜጎች ቅሬታ ሊኖራቸው ይችላል። ግን ያ አልፎ ለምሳሌ እኔ ከቤቴ ወደ ናዝሬት ወይም ወደ ድሬዳዋ ሲሄድ የእኔ መኪና የሚጋይበት ምክንያት የለም። እንግዲህ ስድስት ወር ነው የተባለው ስቴት ኦፍ ኢመርጀንሲው ያረዝሞ ይሆናል አላቅ አገር ከተረጋጋ ይችላል ብዬ አስባለሁ፣ እንጂ አሁን ይሄ ነገር መታወጁ ስህተት ነው ወይም ጥፋት ነው ብዬ በፍጹም አላስብም አሉላ። መልካም የተወሰደው እርምጃ አዎንታዊ ውጤት ሊያመጣ ይችላል። ይታዩ የነበሩ ቀውሶች ላይም የማርገብ ሁኔታ ሊፈጥር ይችላል ብልሃል ሀይሉሱ ደረጀ ከመመለሴ በፊት አንተው ጋር ልቆይ፣ ተከታይ ጥያቄ እንዳነሳ ይጋብዛል ያነሳውና ቀደም ብለህ ጠቆም አድርገዋል። ለዚህም ውይይት የቅርብ ጊዜ መነሻ ሆኖኛል በኢትዮጵያ ቴሌቪዥን የኪነ ጥበብ ወጎች የሚስተናገዱበት ፕሮግራም ላይ አሁን ያለው ሁኔታ ያሳስበኛል ስትል ድንገት በቀጥታ የሚተላለፉ ስርጭት ላይ እንደ እንደሚቆረቆር ግድ እንደሚለው ዜጋ ያነሳቸውን ነጥቦች ተመልክቻለሁኝ። ሀይሉ፣ ይሄ አስቸኳይ ጊዜ አዋጁ ምናልባትም በጊዜያዊነት ለማርገብ የረዳውን ያህል ዋነኞቹ ጥያቄዎችስ መሰረታዊ ጥያቄዎች ናቸው። ወደዛ ያመሩት ይሄ አሁን አሁን አሉላ ይሄ በጣም ሰፊ ጉዳይ የአንተ የአየር ሰዓት ይበቃል ላይ በቃ አላውቅም። ግን የምመለከተውን ነገር ልንገርህ የሚያሳስበኝ በዛም ሰዓት የተናገርኩት መንግስትም አሁን በፊት ለፊት ተደጋጋሚ በግልጽ የሚናገረው የመልካም አስተዳደር እጦት ወይ ምናምን አለ ኮረፕሽን፣ የትኛውም ሀገር አለ ስምለኛ ነኛ አይነት ነገሮች መታረም መስተካከል አለባቸው ነው። እዚህ ሀገር ውስጥም ደግሞ ያሉትን ችግሮች ዜጎች የሚረዱበት መንገድ ያስፈልጋል። አንዳንዱ ነገር ያሳዝንሃል። ለምሳሌ እኔ የፖለቲካ ሰው አደለሁም፣ የትኛውን ፓርቲ ወይም ቡድን ጎራ ውስጥ የለሁበትም ኖሬም አላውቅም። ግን ለራስህ የፖለቲካ ጥቅም ስትል ከታሪካዊ ጠላቶች ጋር የምትተባበርበት ምክንያት ምንድን ነው? አፍራሽ ነገር አላቸው። ወደ ሀገር ውስጥ ሲመጡ ማለት እኛ ጋር የድርቅ ሁኔታ ነበረ። ከቨር የተደረገ ከቨር የተደረገ ኢኔሴንስ ለሌላው አለም እርዳታ ሳይጠየቅ ከቨር የተደረገ የድርቅ ሁኔታ ለሁለት ሺህ ሰባት ሁለት ሺህ ስምንት ሁለት ሺህ ስድስት ጀምሮ ውይይት ላይ የነበረ እና ኢኮኖሚክሱ በተለያየ ምክንያት ይወርዳል። ያ የህዝብን ቅሬታ ይፈጥራል። እነዚህ ነገሮች ደግሞ ከየትኛውም ጎራ ለሀገር የሚያስብ ሁሉ ሊነጋገርበት ሊወያይበትና መፍትሄ ሊፈልግበት ነው የሚገባው እንጂ የፖለቲካ አድቫንቴጅ ሊወስድበት አይደለም የሚገባው። እኔ የሚታየኝን ነው መለት እና ህዝብ ጥያቄ ስላነሳ ወደ ዘር ጥያቄ ማምጣት ምን ማለት ነው? አሉላ አሁን ዘር አማራ፣ ኦሮሞ፣ ትግሬ ምናምን እየተባባልን እንድንጠላላ ወይም እንድንጣላ የሚያደርግ ነገር መርጨት በጣም የሚያሳዝን ነው፣ የሚያሳስብ ነው። እነኝህን እነኝህን ነገሮች ነው የማልደግፋቸው የምቃወማቸው እና የሚያሳስቡኝም ብለን እነኝህም መልካም ያነሳሳቸውን አንዳንድ ነጥቦችም ፈታ አድርገን እንመለከታለን። አቶ ደረጀ በአንተስ በኩል በኢትዮጵያ ዛሬ ያለው ሁኔታ ያሳስበሃል? ካሳሰበ ካሳሰበህ የቱ ነው በእርግጥ ወደ አልተፈለገ አዝማሚያ ከመሄዱ በፊት ሁነኛ አጥጋቢ የሆነ ምላሽ ሊሰጠው ይገባል የምትለው? አዎ እርግጥ ነው ልህ ጠቅላይ ሚኒስትሩም ወጥተው በአደባባይ የተናገሩት በኢትዮጵያ ቴሌቪዥን የሚተላለፉ ነገሮች እንዲህ ደግሞ የተለያዩ ዓለም አቀፍ ሚዲያዎችም የሚያስተላልፏቸው መልእክቶች የተለያዩ ነገሮችን ስናይ ቀደም ብለው መወሰድ ያለባቸው የመነጋገር የመተሳሰብ ከአንድ አቅጣጫ ብቻ ሳይሆን ከተለያዩ አቅጣጫዎች ሊነሱ የሚችሉ ቅሬታዎችን በአግባቡ አይቶ ተገቢውን አቅጣጫ የማስያዝ እና ሰው ሊቀበላቸው ሊያምናቸው የሚችሉ መልሶችን የመስጠት አቅም ቢኖር ጥሩ ነበረ እና ፍላጎቱ ቢኖር እውነቱን ለመናገር ብዙ ምሁራን፣ የተለያየ ሙያ ያላቸው ሰዎች ነጻ ሚዲያ ተቋቁሞ በስራ ላይ ከዋለብ ጊዜ ጀምሮ ይሄ ኢህአዴግ ወደ ስልጣን ከመጣ በኋላ በተፈጠረው የነጻ ሚዲያ እድል እነ ጦቢያ፣ እነ ጦማር፣ እነ ኢትዮጵያ እነዚህ የመሳሰሉት ብዙ ጋዜጦች እንዲህ እንዲህ የመሳሰሉ ነገሮች እንዳይመጡ እና በሰዎች መካከል መነጋገር እንዲኖር፣ መግባባት እንዲኖር መንግስትን የሚመሩት ሰዎችም እና በዛ ውስጥ ያሉ ኃላፊነት የሚሰማቸው በኃላፊነት ነው ያሉ ሰዎች ሊያደርጉ የሚገባቸውን ከተለያዩ አቅጣጫዎች ምክር ሲለገስበት የነበረ ጉዳይ ነው እና ይህን ጉዳይ ሳየው ነባር ስጋት ነው አሁን ተጠቃሎ የመጣው እና የታየው ብዬ ነው የምንረዳው። እና እኔ አሁንም ስጋት የምንድን ነው ይህን ደርሶ እያለ መነጋገር ካልተቻለ ለመነጋገር እንደምታውቀው አንድ ነገር የምናይበት ሶስት መቶ ስልሳ ዲግሪ ነው አለም ክብ ነች። ሶስት መቶ ስልሳውንም ዲግሪ ዞረ ልናይ አንችልም። ስለ አንድ ጉዳይ እኛ ከቆምንበት፣ እያንዳንዱ ሰው ከቆምበት አቅጣጫና ማዕዘን ሆኖ ነው አንድን ነገር የሚያየው እና በአንድ ጉዳይ ላይ ከተለያዩ አቅጣጫዎች የሚመጡ ሀሳቦችን አፍተ ልብ ሆኖ አእምሮን፣ ልቦናን ሰፋ አድርጎ መነጋገርና እነዚያን ነገሮች በማዕቀፍ ውስጥ አልፈው እየተንጠረጠሩ ዋና ዋና ጉዳዮች ከሰው አንጻር የሚመጡ ከተለያዩ ወገኖች አንጻር የሚነሱ ጉዳዮች በምን መንገድ ቢፈቱ ይሻላል የሚል የረጋ ሀሳብን የሚጠይቅ አርቆ ማስብን ማስተዋልን የሚጠይቅ ተግባር ላይ ነው ያለ ነው ብዬ ነው ማስበው ነው። ስለዚህ ልዩ ልዩ ወገኖች የሚሰጧቸው እንደ ሽማግሌ እንደዚህ የመሳሰሉ ነገሮች በሽምግልናም በተለያዩ መንገዶች ሰፋ ያለ መድረክ ተፈጥሮ የመወያየት ሌላውን ወገንም የመስማት ከኔ አንጻር ብቻ ሳይሆን ከተለያዩ አንጻር ማዕዘኖች ዋና ቁም ነገሩ መሬት ላይ ያለውን ነገር በደንብ ስትፍት አድርጎ አይቶ ከዛ ውስጥ የሚጠቅመውን ነገር ይዞ መውጣትን የሚጠይቁ ናቸው ብዬ ነው የማስበው። ነኝ አንድ ነገር እዚህ ላይ የማስታውሰው የአምሳ ሶስቱን ግርግር በሚመለከት የመንግስቱ ነው ወይም የዛን ጊዜ የነበረውን አስመልክተው አዲስ አለማየሁ ማስታወሻ ብለው ለንጉሱ ያቀረቡት አንድ ጽሑፍ አለ እና ምንድ ነው ለንጉሱ በዛ ጊዜ የነበረውን ሁከት ብለው ነው እሳቸው፣ ይሄ በአሁኑ ጊዜ የተነሳው ሁከት እንዲሁ ባጭሩ የተነሳ አይደለም፣ የበረደ ቢመስልን ጫፍና ቅርንጫፉን በመጨፍጨፍ ችግሩን ማስወገድ አይቻልም። ከስሩ መነቀል እና ከስሩ መታየት አለበት የችግሩ ከስሩ መነቀል አለበት ብለው ንጉሱን መክረው ነበር። ከሳቸው ቀጥሎ ደግሞ አውቀን እንታረም ብለው ጀነራል አብይ አበበ አንድ መጽሐፍ አነስ ያለች ጽፈው ነበር እና በዚህ አይነት ችግሮችን ከስሩ በደንብ አይተ ከግራ ከቀኝ አይተ በደንብ ምትላርገ ካላየሃቸው ካላብላላሃቸውና መፍትሄ ካልፈለግ እንደገና በሌላ መልክና በሌላ ሁናቴም አገር ሽታቸው አይቀርም። ይህን ሰጋለሁ እኔ እንግዲህ፣ እድሜ ትንሽ ወደ ስልሳው እየተጠጋ ስለሆነ መኖር የሚያስተምረኝ ማንበብና መጻፍ ብቻ ሳይሆን በእድሜ ያየኋቸው ነገሮች፣ ልጅ ሆኜ በኃይለ ሥላሴ ጊዜ ዘመን በኋላም ደግሞ በጉልምስና ዘመኔ በስራ አለም በደርግ ዘመን እና አሁንም ደግሞ አብዛኛውን የሀያ አምስት አመት ቀላል አይደለም፣ ስኖር ያየኋቸው በየቀኑ የሚያጋጥመኝ እና መልካም ነገሮች እምላቸውም እንደዚህ ደግሞ ይሄ ነገር ማይሆንም እምላቸው ነገሮች አሉ። ከዛም ከዛም ይነሱ እና እነዛን ሰከን ባለ ሁናቴ ረጋ ባለ አኳኋን እና አያያዝ ፈር ያለው እና በደንብ ጥብቅ ያለ ነገር መስራት ይጠይቃል። አዋጁ አንዳንድ ጊዜያዊ ችግሮችን ለማስወገድ ይረዳ ይሆናል፣ አንዳንድ ነገሮች ይረዳ ይሆናል። ግን መሰረታዊ የሆነ ሀገር ነው፣ ህዝብ ነው። ትውልድ ነው የሚመጣው፣ ትውልድ ነው የሚሄደው። አገር ይቆያል። ትውልድ ቅብብሎች ነው። በዚህ ውስጥ ሰዎች የተወሰነ ድርሻ ያለን በየድርሻችን አስተዋጽኦ እያደረግን ደስ ብሎንም ከፍቶንም፣ ጥሩ እየሰራንም እያበላሸንም እናልፋለን። ይህ አይደለም ዋናው በጊዜው የምናየውና የምንደርስበት ወይም ያለንበት ሁናቴ አይደለም። እያንዳንዱ ሰው ሶስት ትውልድ ይዞ ነው የሚኖረው። ታሪክ አለው ከኋላ የራሱ ከአያት ከቅድመ አያት የሀገርም የግልም የቤተሰብን ታሪክ አለው አንድ ሰው እዚያን ደግሞ ዛሬ ሆነ ራሱ የሚሰራው ደግሞ አለ። ቀጥታ በተሳትፎ በማልማትም በማጥፋት የሚሰራው ነገር አለ። ይሄ ሁሉ ተደምሮ ሁለቱን ደግሞ ለሚቀጥለው ትውልድ ያስተላልፋል። እያንዳንዳችን በዚህ ሂደት ውስጥ ነው የምናልፈው። ስለዚህ እነዚህ ሶስት ነገሮች ያገናዘበና የወደፊቱን የሚያሳምር ነገር ተሳስቦ እና አስቦ መስራት የሚጠይቅ ይመስለኛል። አንድ ፕሮፌሰር እርቅና ሰላም ላይ ሲናገሩ አሁን ስማቸውን ዘንግቻለሁ ሰላም አለ እርቅ ግን መምጣት አለበት ብለው ነበር። ወደ ሰማኒያ አምስት ሰማኒያ ስት አካባቢ ይመስለኛል እና ይሄ አሁን ላለንበት ለእኛ ለዚህ በዚህ ትውልድ ውስጥ ላለነው በስራ ላይ ላለነው ሰዎች ለባለስልጣኖቹም ለተዳዳሪዎቹም ለተዳዳሪዎቹም ጥሩ ምሳሌ ነው የሚሆነው እና ረዛ ብሎ ማሰብን ሰው የሚናገረውን ነገር ውስጡ ምን ፍሬ ነገር አለው ብሎ በእውነት መዝኖ ማውጣትና ማውረድን ይጠይቃል። ዘመኑ እነዚህ እነዚህ ነገሮች በደንብ ማስተዋል ይጠይቃል። ምንጩ ምንድን ነው? ለምን እንዲህ ከሆነ እንዲህ እንዲህ የሚል ግንዛቤ ካለ ስር ሳይሰድና የበለጠ ጥፋት ሳያጠፋ እነዚህ ላይ እርምጃ መውሰድን፣ ተጨባጭ የሆነ ነገር ስሙላ ሳይሆን እነዚህ እነዚህን ነገር የሚታይና የሚያመረቃ የሚቆረጠም ነገር መስራትን ይጠይቃል ብዬ ነው ማስበው። እኔ የጊዜያዊ ነገርና ለስድስት ወር ወይም ለሶስት ወር ማለቱ አይደለም። ዘላቂ መፍትሄ የሚያስፈልጋቸው በርካታ ነገሮች ያሉ ብዬ ነው ማምነው። መልካም ዘላቂ መፍትሄ የሚሹ ችግሮች መኖራቸውና መታየትም ያለበት በዘለቄታው መፍትሄ ወደሚያመጣ አቅጣጫ ሚሄን ነው የሚለውን ቀደም ብለህ የጠቀስካቸው የኢትዮጵያው ጠቅላይ ሚኒስትርን ጨምሮ መንግስት በበኩሉ ያመነው የመልካም አስተዳደር ጉድለት ነው ብሎ ያለው። ነገር ግን በመፍትሄ ያፈላለጉ ላይ ሌሎች ያልተስማሙባቸውን ከብዙዎች የሚነሱትን ጥያቄዎች ፈታ ፈታ አድርገን እንመልከት። ሀይሉ ወደ አንተ ነው መመጣው። የህዝብ ጥያቄ ሲነሳ መሰረታዊ የሰው ልጆች መብትን የሚመለከቱ ጉዳዮች ሲነሱ በመንግስት በኩል የመልካም አስተዳደር ጉድለት አለ ቢባልም የባለስልጣናት መቀየር ሳይሆን ትክክለኛ መፍትሄ የሚጠይቅ ነገር አለና ስሙን የሚል ጥያቄ በተነሳበት የመንግስት ባለስልጣናት መስማት አይደለም ወይም መልሳቸው መሆን ያለበት በግጭት ወይም ባለመግባባት ብቻ የሚተረጎም ስላልሆነ በተጨባጭ መንግስት እንኳን የቁጥር ለውጦች ናቸው ያሉት መንግስት እንኳን ባመነው በርካታ ሰዎች ተገድለዋል። ከአንድ በላይ ድንገቶች ተከስተዋል። መፍትሄው የአስቸኳይ ጊዜ አዋጅ ብቻ ነው ወይ? እነኛን መሠረታዊ ጥያቄዎች አድማጮች፣ ውይይቱ አልተቋጨም። ለቀደመውና ለሌሎች ጥያቄዎች ተወያዮቹ የሚሰነዝሯቸውን ሀሳቦች አካቶ በሚቀጥለው ሳምንት ይዞ ይመለሳል። አሉላ፣ ለአሁኑ ግን እንግዶቻችንን እናመሰግናለን። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።